ተመራጩ ፕሬዝዳንት ዶናልድ ትራምፕ በማህበራዊ ሚዲያ ገጻቸው ላይ ባሰፈሩት ጽሑፍ ከሶስቱ የዩናይትድ ስቴትስ ዋነኛ የንግድ ሸሪኮች ወደ ሀገራቸው በሚገቡ ምርቶች ላይ ቀረጥ እጥላለሁ ሲሉ ዝተዋል። የአሜሪካ ድምፁ ኮኔ ፋራባው ያደረሰን ዘገባ። ትራምፕ በውሳኔያቸው ከጸኑ እርምጃው ሊያስከትል የሚችለውን ኢኮኖሚያዊ ተጽዕኖ ይፈትሻል። አሉላ ከበደ ያቀርበዋል። ምስጋና ለቀረጥ ህጋችንና ለጠንካራው የንግድ ፖሊሲዎቻችን የያኔው ፕሬዝዳንት ዶናልድ ትራምፕ እንደ አውሮፓውያን የዘመን አቆጣጠር በ2020 የዩናይትድ ስቴትስ፣ ሜክሲኮ እና ካናዳ ስምምነት አሊያም ከሶስቱ ሀገራት መጠሪያ በተወሰዱ ቃላት ዩኤስኤምሲኤ የተባለውን ውል በፈረሙበት ወቅት የኢሊኖይ ግዛት ነዋሪ የሆኑት ገበሬ ዴቪድ ኢሰርማን ስምምነቱ ለዩናይት ስቴትስ የንግድ ፖሊሲ የሚበጅ እርምጃ መሆኑ ነበር የታያቸው። ያ መደረግ የነበረበት ነገር ነው። ችግሮች ስለነበሩም ያን በማድረጋቸው ሊመሰገኑ ይገባል። ይሁንና ትራምፕ በካናዳና በሜክሲኮ ላይ አዳዲስ ቀረጥ እንደሚጥሉ የገለጹባቸው በቅርቡ በማህበራዊ ትስስር ገጾቻቸው ላይ ያወጧቸው ጽሑፎች እነኛን የቀደሙትን በሦስቱ ሀገሮች መካከል የተደረሱ ውሎች የሚጥሱ ናቸው። ዩናይትድ ስቴትስ ወደ እነኚህ ሀገሮች የምትልካቸውንና እንደ ኢሰርማን ላሉ ገበሬዎች ቁልፍ የገቢ ምንጭ የሆኑትን እንደ በቆሎና አኩሪ አተር በመሳሰሉ ምርቶች ዋጋ ላይ ተጽዕኖ ያሳድራሉ። ቀረጥ የመጣል እርምጃ ችግሩ መጨረሻው አንተ ይህን ካደረግክ እኔ ደግሞ ይህንን አድርጋለሁ በሚል ብድር የመመለስ አይነት ድርጊት መጠመድ ሊያመራ ይችላል። እንደ እውነቱ ከሆነ ማናቸውም ባለጸጋ ሀገራት ከቀረጥ በሚሰበሰብ ገንዘብ ላይ እንደ ትልቅ የገቢ ምንጭ አይተማመኑም። በመዝገበ ቃላት ውስጥ ለኔ ከሁሉ ውብ የሆነው ቃል ቀረጥ የሚለው ነው። ትራምፕ ባለፈው የጥቅምት ወር ፕሬዚዳንታዊ ዘመቻቸውን እያከናወኑ በነበረበት ወቅት የሺካጎ ኢኮኖሚ ክበብ ከተባለው መድረክ ተገኝተው ሲናገሩ በውጭ ምርቶች ላይ ከፍ ያለ ቀረጥ የመጣሉን እርምጃ ዩናይትድ ስቴትስን ኢኮኖሚ ያግዛል ብለው ለምን እንደሚያምኑ ዘርዝረዋል። አንደኛው ምክንያታችን እዚህ ላሉንና ሌሎች ወደዚህ የሚገቡ ኩባንያዎች ጥበቃ ማድረግ አለብን፣ ምክንያቱም በሺዎች የሚቆጠሩ ኩባንያዎች ወደዚህ ሀገር ስለሚመጡ ነው። ከአሁን ቀደም ሆኖ በማያውቅ ደረጃ እናጎለብተዋለን፣ እናሳድገዋለን። ከሁለቱም ፓርቲ ያልሆነውና ለትርፍ ያልተቋቋመው የታክስ ፋውንዴሽን የተባለ ተቋም ባለፈው ሰኔ 2024 ያወጣው ሪፖርት ትራምፕ በመጀመሪያው የአስተዳደር ዘመናቸው ወቅት በጠቅላላው 380 ቢሊዮን ዶላር የሚገመት የውጭ ምርትና ሸቀጦች ላይ ጥለውት የነበረው ቀረጥ አሜሪካውያንን ለ80 ቢሊዮን ዶላር አዲስ ቀረጥ ዳርጓል። የፕሬዚዳንት ጆ ባይደን አስተዳደርም በአብዛኞቹ በእነኛ ምርቶች ላይ የተጣሉትን የቀረጥ ክፍያዎች አጽንቶ የኤሌክትሪክ አመንጪዎችንና በኤሌክትሪክ ኃይል የሚሽከረከሩ መኪኖችን ጨምሮ የ18 ቢሊዮን ዶላር አዲስ ቀረጥ ከቻይና በሚገቡ ምርቶች ላይ ጥሏል። እንደ ጥናት ተቋሙም ግምገማ ባለፉት ሰባት ዓመታት ውስጥ የተጣለው ቀረጥ የአገር ውስጥ ምርት በነጥብ ሁለት በመቶ እንዲቀንስ ምክንያት ሆኗል። በተጨማሪም 140 ሺህ የሚጠጉ የሙሉ ጊዜ የስራ ዕድሎችን አምክነዋል ብሏል። ረት ለኢሊኖይ ገበሬዎች ወይም ለአሜሪካ ግብርና የተሻለ ተፎካካሪ የሚያደርግ እድል አይፈጥሩም። ራያን ዋይትሃውስ የህግ አውጪዎች ገበሬዎችን የሚደግፍ ህግ እንዲያወጡ የሚያግባባው የኢሊኖይ የእርሻ ቢሮ የተባለው ድርጅት የብሔራዊ ህግ ጉዳዮች ዲሬክተር ናቸው። እንደ አውሮፓውያን የዘመን አቆጣጠር በ2019 ቻይና ዩናይትድ ስቴትስ ለወሰደችው እርምጃ የአጸፋ ምላሽ ለመስጠት በታለመ እርምጃ አሜሪካ ወደ ቻይና ትልቅ በነበረው የአኩሪ አተር ምርት ላይ ቀረጥ ጣለች። ይህም ቻይና የአሜሪካን የአኩሪ አተር ምርት መግዛት አቁሟ ፊቷን ወደ ሌሎች አቅራቢዎች እንድታዞር አደረገ። በዚህ ዓመት ቻይና ከዩናይትድ ስቴትስ የገዛችው የአኩሪ አተር መጠን በ2016 ከነበረበት 40 በመቶ ወደ 18 በመቶ አሽቆልቁሏል። የቻይና የጉምሩክ መረጃ እንደሚያሳየውም ብራዚል ለቻይና የምታቀርበው የአኩሪ አተር ምርት መጠን በአንጻሩ ወደ 76 በመቶ አሻቅቧል። የመጀመሪያው የትራምፕ አስተዳደር የተከተለውን መንገድ ልብ ካልክ ስጋት እንዲሰማህ ነው የሚያደርግ ነፃ መገበያዎቻችን አመቺ እንዲሆኑ ማድረግ እንጂ ልንዘጋቸው አንፈልግም። ከግብርና ስራ ጋር በተዛመደው የንግድ ልውውጥ ረገድ በምንገዛውና በምንሸጠው ምርት ወይንም ሸቀጥ መካከል በረጅም ጊዜ ውስጥ አይተን የማናውቅ አይነት መጠነ ሰፊ የሆነ አለመመጣጠን ይገጥመናል። ዋይት ሀውስ እንደሚሉትም ሌላ አዲስ ቀረጥ ማለት ገና ድሮ ለበቆሎና አኩሪ አተር ምርታቸው በሚያገኙት ዝቅተኛ ዋጋ የተጎዱትን የአሜሪካ ገበሬዎች ሌላ ተጨማሪ ጉዳት ያስከትል ይሆናል የሚል ስጋት አድሮባቸዋል። በዚህ መሰል እርምጃ ማንም አሸናፊ ሆኖ እንደማይወጣ ታሪክ ይነግርናል። ለዚህም ነው ገበሬው ዴቪድ ኢሰርማን አዲስ ይጣላል የሚባለውን ቅርጥ አስመልክቶ የሚሰሙት እና የተሰሙት ጠንከር ያሉ ንግግሮች ከንግግርነት አልፈው ገቢያቸውን የሚጎዱ ወደ ሌላ የተግባር እርምጃነት እንዳይለወጡ የሚመኙት።